አድራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ጋሩ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በሚመች በማይመች ሁኔታም ውስጥ ሆናችሁ አንድ ላይ በመሆን ወይንም ለብቻችሁ በመሆን እንሆ ከጌታ እግዚአብሔር ማድ በዚህን ሰዓት ለመመገብ የቀረባችሁትን ታላላቆችና ታናናሾች ሰላምታችን በያላችሁበት ስፍራ ይድረሳችሁ። እንደ ምን አመሻችሁ እያልን የዛሬውን ዝግጅታችንን እንጀምራለን። የእናንተን ባንሰማ ሆኖ ነው እንጂ የእኛን ሰላምታ ተቀብላችሁ ለሰላምታችን ማጸፌታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። አዎ፣ እግዚአብሔር ይባርካችሁ። እዚህ ባለንበት ስፍራ በምሥራች ድምፅ ስቱዲዮ እግዚአብሔር አምላካችን ሁላችንንም በሰላም ጠብቆን ከቃሉ ማዕድ ደግሞ አብረን እንድንካፈል እናንተንም በዚያ የጠበቀ እኛንም በዚህ የታደገን እግዚአብሔር ታላቅ ነው፣ ወገኖቼ። ስሙ እጅግ የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የማቴዎስ ወንጌል መጽሐፍን አብረን አንድ ላይ እንመለከታለን። ዛሬ የምንመለከተው የምዕራፍ ሀያ አምስትን ትምህርት ይሆናል። እግዚአብሔር አምላካችን አስተማሪውን መንፈስ ቅዱስ ልኮ ደግሞ እንደሚናገረን እኔ አምናለሁ። እኔና እናንተን የመረጠ አምላክ ታላቅ አምላክ ነው። የተዋጀ ነው፣ የተገዛ ነው። በሰባት ብር ከአምሳ በመቶ ብር በመቶ አምሳማ አይደለም። ድርድር በሌለበት ማንም በማይወዳደረው ክቡር በሆነው በልጁ በጌታ በኢየሱስ ክርስቶስ ደም ነው። እስከ ዛሬም ቢሆን በዓለም ላይ ከተፈጠሩትና ከተፈለሰፉት ነገሮች ሁሉ ውስጥ የኢየሱስ ክርስቶስን ደም የሚያክል የሚወዳደረው፣ አጠገቡም የሚቆም ዋጋ ይሄ ነው ተብሎ እንኳን የተገኘለት የተነገረም ነገር የለም። ከልጅነታችን ዘመን ጀምሮ ያወቀን እነሆ እግዚአብሔር አምላካችን ወደፊትም ደግሞ እንደሚያጸናን፣ በቤቱም እንደሚያኖረን እኔም እናንተም ታምናላችሁ አይደለም እንዴ? አዎ። ከልጅነታችን ዘመን ጀምሮ እስከዚህች ጊዜ ድረስ የተሸከመን እግዚአብሔር ለዘላለም እግዚአብሔር ሆኖ ይኖራል፣ ይጸናል። ክቡር ስሙ ለዘላለም

Geceler batınak, gıza

እግዚአብሔር ለዘላለም እየተመሰገነ ይሁን። ዘማሪውን ወንድማችንን ደረጄ ሙላቱን እግዚአብሔር ባለበት ስፍራ በአገልግሎቱና በኑሮ አብዝቶ ይባርክ እያለን ወደ ዕለቱ ጸሎታችን እናልፋለን። ልዑል ሆይ ከፊት ለፊታችን ስለምታልፍ፣ ሁሌም ደግሞ ስለምትመራን በያንዳንዱ ነገሮቻችን እግዚአብሔር ሆይ ቀድመ አልፈ ስለምትጠነቀቅልን እናመሰግንሃልን ትላንት የወደቅንበትን ትላንት ያነከስንበትን እግዚአብሔር ሆይ በደላችንን ሸክማችንን እነሆ አንካሳነታችንን ሁሉ አስወግደ ዛሬ ደግሞ በልጅህ በጌታ በኢየሱስ ክርስቶስ ባደረክለን ምሕረት ቆመን በፊት እነሆ ወደ አንተ እንድንጸልይ ዘላለማዊና ቅዱሱ ስምህን ደግሞ የረከሱ ከናፍርቶቻችን ጠርተው በፊት ደስ እንዲሰኙ ደስ እንዲሰኙ የጠራህን የመረትከን አንተ ነህና እናመሰግንሃለን። እንደ መረትከን ደግሞ እስከ መጨረሻው ድረስ እንድታጸናን እንለምንሃለን። በዚህ ጊዜ በመካከላችን ተገኝተ ያንተን ድንቅ ሥራ የምናየውን ያንተን ድንቅ ሥራ የምንገነዘብበትን ያንተን ድንቅ ሥራ የምንረዳበትን ልቦናችንን እግዚአብሔር ሆይ ትከፍትልን ዘንድ መንፈሳዊ ዐይኖቻችንንም ታበራልን ዘንድ እንለምንሃለን ይህንን ሁሉ ታደርጋለህና ክብር ለስም ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ተወደዳችሁ አድማጮች ባለፈው ክፍለ ጊዜ ከምዕራፍ ሀያ አራት ማለትም ከማቴዎስ ወንጌል ምዕራፍ 24 ደቀ መዛሙርት ጌታ ኢየሱስን ስለ ዳግም ምጻቱና ስለ ዓለም ፍጻሜ የጠየቁት ሦስት ጥያቄዎች ምን እንደሆኑ፣ በዓለም መጨረሻ የሕዝብ ሁኔታ ምን እንደሚመስል ከኖ ዘመኔ ጋር በማገናዘብ ጌታ ኢየሱስ ክርስቶስ የተናገረውንና ያስተማረውንም እንዲሁም ወደ መጨረሻ ላይ የበለሷን ዛፍ ምሳሌ እግዚአብሔር አምላካችን ከቃሉ አኳያ አንድ በአንድ ዘርዝሮ በጌታ መንፈስ ቅዱስ አስተማሪነት ተናግሮናል፣ አስተምሮናል። በዚህ ሁሉ ውስጥ እንግዲህ መጽናት፣ መቆም፣ ማደግ፣ ፍሬ ማፍራት ያለብን እኔና እናንተንን በዛሬው ምሽት ክፍለ ጊዜ ጥናታችን ደግሞ ቀደም ብዬ እንደ ተናገርኩት ከማቴዎስ ወንጌል የምዕራፍ ሃያ አምስትን ትምህርት ጌታ በረዳን መጠን አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የማቴዎስ ወንጌል ምዕራፍ ሃያ አምስትን ተመልከቱ። አድማጮቼ በዚህ ምዕራፍ ጌታ ኢየሱስ በደብረ ዘይት ተራራ ላይ ያደረገውን ንግግር ተከታታይ ክፍል፣ ስለ አስሩ ቈነጃጅት፣ ስለ መክሊትና በአሕዛብ ላይ ሊመጣ ስላለው ፍርድ የተናገረውን አንድ በአንድ እንመለከታለን። እነዚህ ሁሉ እንግዲህ በዚህ በምዕራፍ ሀያ አምስት ውስጥ አብይ መልእክት ሆነው ቀርበዋል ማለት ነው። አንድ ጊዜ ልድገምላችሁ ጌታ ኢየሱስ በደብረ ዘይት ተራራ ላይ ያደረገውን ንግግር በደብረ ዘይት ተራራ ላይ ያደረገውን ንግግር ተከታታዩን ማለት ነው። ስለ አስሩ ቈነጃጅት ፈጠን ፈጠን በሉ። ስለ አስሩ ቈነጃጅት ስለ መክሊትና በአሕዛብ ላይ ሊመጣ ስላለው ፍርድ የተናገረውን በዚህ ክፍል ውስጥ አንድ ላይ እንመለከታለን። ይህ ምዕራፍ የመምጣትህ ምልክቱ ምንድን ነው ብለው ደቀ መዛሙርቱ ጌታ ኢየሱስን ለጠየቁት ጥያቄ የሰጠውን መልስ የበለጠ የሚያብራራ ነው። የአስሩ ቆነጃጅት ምሳሌ የእስራኤል ሕዝብ በእምነት ምን ያክል ጸንቶ እንደሚቆሙ የሚፈተኑበት ሲሆን የመክሊቱ ምሳሌ ደግሞ የአገልጋዮቹን ታማኝነት የሚፈትን ነው። ከዚህ በተጨማሪ ጌታ ኢየሱስ በማያምኑ ላይ ሊመጣ ስላለው ፍርድ በግልጽ ተናግሯል። ምዕራፉ የኢየሱስ ክርስቶስ እንዳግም ምጻት ከእነዚህ ከሁለት ዓይነት ሰዎች ሁኔታ ጋር ለማያያዝ አስፈላጊነቱን አጉልቶ ያሳያል። የእያንዳንዳቸውን ሁኔታ በቅርበትና በጥንቃቄ ስንመረምር አንድ ሰው ከክርስቶስ ጋር ሊኖረው ስለሚገባ መልካም ግንኙነት የሚያስገነዝብ መሆኑን እንረዳለን። የአስሩ ቆነጃጅት ምሳሌን አንዳንድ ሰዎች በከፊል የቤተ ክርስቲያን መነጠቅ ምሳሌ ነው በማለት ሊጠቅሱ ይሞክራሉ። ነገር ግን እግዚአብሔር ቃል ውስጥ አማኞች በከፊል ይነጠቃሉ የሚል ምንም ማስረጃ አናገኝም። እንደዚህ ተምራችኋል እንዴ? አዎ፣ አይደለም። ያምኑ ሁሉ ከእግዚአብሔር ጸጋ የተነሳ ከዚህ ምድር ይነጠቃሉ። የአስሩ ቆነጃጅት ምሳሌነትን በተመለከተ ከቤተ ክርስቲያን ጋር የተያዘ ሳይሆን ከእስራኤል ሕዝብ ጋር የተያያዘ ነው። ወገኖቼ ልብ በሉ፣ የአስሩ ቆነጃጅት ምሳሌ ከቤተ ክርስቲያን ጋር የተያያዘ ሳይሆን ከእስራኤል ሕዝብ ጋር የተያያዘ ሆኖ ነው የምናገኘው። ጌታ ኢየሱስ ይህን የተናገረው ለደቀ መዛሙርቱ ጥያቄ መልስ እየሰጠ ባለበት ጊዜ ነው። ቁጥር አንድን ብትመለከቱ ስለ አስሩ ቆነጃጅት የተሰጠውን ምሳሌ ነው የምናገኘው። እስቲ እናንብበው። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ አስር ቆነጃጅትን ትመስላለች ይላል። ምሳሌውን በትክክለኛ ሁኔታ ለመረዳት እንዲያስችለን በአዲስ ኪዳን ዘመን የእስራኤል ጋብቻ ባህል ምን ይመስል እንደ ነበር መመልከቱ እጅግ ይረባናል፣ ይጠቅመናልን። እስራኤላውያን በልማዳቸው በጋብቻ ሥነ ሥርዓት ጊዜ ድንግሎች ወደ ሙሽራው ቤት እንዲሄዱ ያደርጉ ነበረ። ሙሽራውም ሙሽሪቱን ለመገናኘት በጋብቻው የራት ግብዣ ላይ ይገኛል። ይህ ባህል ሙሽራው ኢየሱስ ክርስቶስና ሙሽራዊቱ ቤተ ክርስቲያን ከሚገናኙበት ሁኔታ ጋር የተመሳሰለ ነው። በሉቃስ ወንጌል ውስጥ ምዕራፍ 12 ከቁጥር 35 እስከ 36 እንዲህ ተጽፎ እናገኛለን። ሉቃስ ምዕራፍ 12 ቁጥር 35ና 36 እንዲህ ይላል። ወገባችሁ የታጠቀ መብራታችሁም የበራ ይሁን፣ እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ ይላል። ከዚህ ጥቅስ በግልጽ ለመረዳት እንደምንችለው ጋብቻው ከተካሄደ በኋላ ሙሽሪቱ ከሙሽራው ጋር እንደምትሆን ነው። ስለዚህ እርሱ በሚገለጥበት ጊዜ ከሙሽራይቱ ጋር ይገለጻል ማለት ነው። ጌታ ኢየሱስ በግልጽ እንደ ተናገረው ሙሽራይቱ ከሙሽራው ጋር ትመጣለች። ታላቁ መከራ በምድር ላይ በሚካሄድበት ጊዜ ክርስቶስ በሰማይ ከሙሽራይቱ ጋር ይሆናል። ሰባቱም የመከራ ዘመን ሲያልቅም ከቤተ ክርስቲያን ጋር በታላቅ ክብር ይመጣል። ከቁጥር ሁለት እስከ አራት ያለውን ተመልከቱ። ከእነርሱም አምስቱ ሰነፎች አምስቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ ይላል። ዘይት የእግዚአብሔር መንፈስ ምሳሌ ነው። ወገኖቼ አስተውሉ። ዘይት የእግዚአብሔር መንፈስ ምሳሌ ነው። ጌታ ኢየሱስ ግብዞች ዘይት የሌለው መብራት እንደሚይዙ አስቀድሞ ተናግሯል። ከቁጥር አምስት እስከ ሰባት ያለውን ደሞ አለፍ ብለን እንመልከት። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ ይላል። ልባሞቹም ሆኑ ሰነፎቹ ቆነጃጅት ሁሉም ተኝተው እንደ ነበር እዚህ ላይ ማስተዋል አለብን። ልዩነቱ ግማሾቹ ዘይት ማለትም መንፈስ ቅዱስ የነበራቸው ሲሆን፣ ግማሾቹ ግን የሌላቸው መሆኑ ነው። ጌታ ኢየሱስ ይህንን ምሳሌ በማስጠንቀቂያ ደምድሞታል። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ምንኑ ነው የሚላቸው? ንቁ ይላቸዋል። ቀኒቱንና ሰዓቲቱን አታውቁም ተባለ እንጂ ዘመኑን አታውቁም አልተባልንም። ዘመኑ ለመቃረቡ ብዙ ምልክቶች ተሰጥተዋል። እነዚህን ምልክቶች ሁሉ ስታዩ ጌታችሁ ሊመጣ በደጅ እንደቀረበ ታውቃላችሁ ተብሏል። ስለዚህ በጊዜው መንቃት የእያንዳንዱ ክርስቲያን ግዴታ ነው። ስለ መግሊቱ ምሳሌ ደግሞ ከቁጥር 14ና 15 መመልከት ይቻላል። እንዲህ ይላል ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደ ሰጣቸው እንዲሁ ይሆናልና፣ ለእያንዳንዱ እንደ አቅሙ ለአንዱ አምስት መክሊት፣ ለአንዱ ሁለት፣ ለአንዱም አንድ ሰጠና ወደ ሌላ አገር ወዲያው ሄደ ሲል ይናገራል። ጌታው ለአገልጋዮቹ እንደ ችሎታቸው ኃላፊነትን እንደ ሰጣቸው በምሳሌው ላይ ተጠቅሶ እናገኛለን። ቁጥር 16ና 17 አምስት መክሊትም የተቀበለው ሄዶ ነገደበት፣ ሌላም አምስት አተረፈ። እንዲሁም ሁለት የተቀበለው ሌላ ሁለት አተረፈ ይላል። መክሊቱ አንድ የተወሰነ ገንዘብ ሊሆን ይችላል። በአሁኑ ወቅት ግን እግዚአብሔር የሰጠን ማናቸውም ችሎታ ወይም ሙያ አድርገን ልንወስደው እንችላለን። በዚህ ሙያና ዕውቀት እግዚአብሔርን በማገልገል ፍሬ እንድናፈራ የሚጠቁም ምሳሌ ነው። አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ ይለናል። ቁጥር አሥራ ስምንት ደግሞ ሁሉም የተወሰነ መክሊት ተሰጥቷቸው ነበረ፣ ያተርፉበትም ዘንድ አደራ ተብለው ነበር። ነገር ግን አንደኛው ሰው የተሰጠውን መክሊት ሄዶ ቀበረው ለጌታው ታማኝ አልነበረምና። ከቁጥር አሥራ ዘጠኝ እስከ ሰላሳ ያለውን ደግሞ ልትመለከቱ ትችላላችሁ በዚያ ስፍራ ለዚህ የጌታው ምላሽ ምን እንደሆነ መመልከት ይቻላል። በዚህ ምሳሌ ውስጥ ለእኛ ታላቅ መመሪያ የሚሆነን ትምህርትን እናገኛለን። እኔና እናንተ ሁላችን በየተራ በእግዚአብሔር ዙፋን ፊት ቀርበን ስለ ሠራነው ሥራ መልስ እንደምንሰጥ የታወቀ ነው። እግዚአብሔር ግን ወገኖቼ ምን ያህል እንደ ሠራን ምን ያህል እንደ ለፋን ሳይሆን ምን ያህል ታማኞች ለእርሱ እንደሆን ከእኛ ይፈልግብናል። ለእግዚአብሔር ልጆች ሁለት አስፈላጊ ነገሮች አሉ። አንደኛው እግዚአብሔር እንድንሠራው የሚፈልገውን ነገር ማወቅ ይህም ማለት መክሊታችንን ማወቅ ሲሆን፣ ህብ በሉ እግዚአብሔር እንድንሠራው የሚፈልገውን ነገር ማወቅ ይህም ማለት መክሊታችንን ማወቅ ሁለተኛው ደግሞ በታማኝነት የተሰጠንን ኃላፊነት በታማኝነት የተሰጠንን ኃላፊነት ፍሬያማ እንዲሆን ማድረግ ነው። እግዚአብሔር ከእኛ ታማኝነትንና ፍሬያማነትን ይጠብቃል። በቁጥር ሰላሳ አንድ ደግሞ በአሕዛብ ላይ ሊመጣ ስላለው ፍርድ እንመለከታለን በዚህ ምዕራፍ ጌታ ኢየሱስ የእግዚአብሔር ሕዝብ ለዳግም ምጻቱ እንዲዘጋጅ ማስጠንቀቁን በሚቀጥሉት ቁጥሮች ውስጥ እንማራለን ወይም ደግሞ እንመለከታለን። በመከራው ዘመን አሕዛብ ሁሉ የእግዚአብሔር መልእክት የመስማት ዕድል ያጋጥማቸዋል። ወንጌል ለአሕዛብ ሁሉ እንደሚሰበክ አስቀድሞ ተነግሮናል። ሆኖም የእግዚአብሔርን መልእክተኞች የክርስቶስን ወንድሞች ክርስቶስንም ራሱ የሚቃወሙና የማይቀበሉ እንደሚነሱ ይታወቃል። እንዲህ ይላል። ቁጥር 31 ይህ ሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ፣ በዚያን ጊዜ በክብሩ ዙፋን ይቀመጣል ይላል። ጌታ ኢየሱስ በደብረ ዘይት ተራራ ላይ ስለ ዳግም ምጽአትና ስለ ዓለም መጨረሻ የተናገረው ሰፊ ትምህርት የሚጠቃለለው በዙፋኑ ላይ ተቀምጦ ወደ ዓለም መምጣቱን በማሳየት ነው። ይህ የማቴዎስ ወንጌልም ሆነ በአጠቃላይ የእግዚአብሔር ቃል የመጨረሻ ግብ ነው። አሁን ደግሞ መንግሥታት ወይም አሕዛብ እንደሚፈረድባቸው እንመለከታለን። ግለሰቦችም ሆኑ መንግሥታት አሕዛብም በእግዚአብሔር የሚጠየቁ የሚፈረድባቸው ምናቸው። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል ይላል። በዚህ ጥቅስ ውስጥ በጎችና ፍየሎች ተብሎ የተጠቀሱት በጎቹ የሚያምኑ የእግዚአብሔር ልጆችን የሚወክሉ ሲሆን፣ ፍየሎቹ ደግሞ የማያምኑትንና ከእግዚአብሔር የራቁትን የሚያሳይ ነው። ስለዚህ እግዚአብሔር በመጨረሻው ፍየሎችን ከበጎቹ እንደሚለይ የሚያምኑትን ከማያምኑት ለይቶ በማያምኑት ላይ እንደሚፈርድ በተደጋጋሚ እየተነገረ ስለሆነ ሁላችን የእምነት ልጆች የእግዚአብሔር ልጆች እንሆን ዘንድ ኢየሱስን በእምነት ልንከተል ያስፈልጋል። ከቁጥር 34 እስከ አርባ ያለውን ተመልከቱ። በዚህ ቁጥር ውስጥ ወይም በዚህ ክፍል ውስጥ በታላቁ የመከራ ዘመን አንድ መቶ አርባ አራት ሺህ አይሁዶች ወደ ዓለም ሁሉ በመውጣት ወንጌልን ስለ መስበካቸው ይናገራል። ኢየሱስ ክርስቶስ ለኀጢአታቸው መሥዋዕት እንደሆነ በማመን ለዳግም ምጽአቱ መዘጋጀታቸውን ያውጃሉ። አንዳንድ መንግሥታት ግን ክርስቶስን ይቃወማሉ። የክርስቶስ ተቃዋሚ የሆነው ሐሰተኛው ክርስቶስም እነዚህን ወንጌልን የሚሰብኩትን ያስገድላቸዋል። ነገር ግን ለእነዚህ የወንጌል ሰባኪዎች ቀዝቃዛዋ እንኳን በማጠጣት የሚተባበሯቸው ጻድቃን እንደሚጋሩ ተገልጿል። በዚያን በመከራ ዘመን እንዲህ አይነቱ ትብብር ከፍተኛ ግምት የሚሰጠው ነው። በዚያን ዘመን የሚኖሩ መንግሥታትና አሕዛብ የሚፈረድባቸው የእግዚአብሔርን ልጅ ኢየሱስ ክርስቶስን ባለመቀበላቸው ነው። ከቁጥር ሠላሳ አራት እስከ አርባ ባለው ውስጥ ከሁሉ ከሚያንሱ ከእነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም የሚለውን ጥቅስ እናገኛለን። ይህንንም ያለው መልእክተኞቹ እርሱን ስለሚወክሉት ነው። ኢየሱስ ክርስቶስን የሚቃወሙ ሌላ አማራጭ የላቸውም፤ ፍርድ ብቻ ነው የሚጠብቃቸው። ቁጥር አርባ አምስትና አርባ ስድስትን ተመልክተን የዛሬውን ትምህርታችንን ማለትም የምዕራፍ ሃያ አምስትን ትምህርት እንጨርሳለን ማለት ነው። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላችኋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። መንግሥታት ሁሉ የሚፈረድባቸው ዘመን ይመጣል። በክርስቶስ ዳግም ምጽአት ጊዜ የትኞቹ እንደሚፈርድባቸው ግልጽ ይሆናል። ይህ ፍርድ እጅግ ልዩና ፍጹም ፍርድ ነው። ወገኖቼ ባንንቀው፣ ችላ ባንለውም መልካም ነው። በዚህ ፍርድ ከመውደቅ በእምነታችን ጸንተኑላችንም መጓዝ ከእያንዳንዳችን የሚጠበቅ ግዴታ ነው። ጌታ ለዘላለሙ በምሕረቱ ይታደገን። ወዳጆች ከዚህ ከማቴዎስ ወንጌል ምዕራፍ 25 ስለ ሰነፎቹና ስለ ልባሞቹ ቆነጃጅት ምሳሌ ጌታ መንፈስ ቅዱስ ምን አስተማራችሁ? በመክሊት ስለ መነገድና ስለ ማትረፍ የተሰጠውስ ምሳሌ ከሕይወታችን ጋር እንዴት ሊዛመድ ይችላል? በዚህች ምሽት ከምዕራፍ ሀያ አምስት አትኩረን ልናጤንና ልንማረው ልንገነዘበው የሚገቡን እነዚህ ሁለት ጉዳዮችን ቸል ባንላቸው መልካም ነው። ምዕራፍ ሃያ ስድስትን ደግሞ አብያ አድርገን በመልእክቱ ውስጥ የምንመለከተው ክርስቶስ በመስቀል ከመሰቀሉ በፊት ያለፈባቸውን የመጨረሻዎቹን ሁኔታዎች፣ ፈጠን ፈጠን በሉ ክርስቶስ በመስቀል ከመሰቀሉ በፊት ያለፈባቸውን የመጨረሻዎቹን ሁኔታዎች፣ ከእነዚህ መካከል እርሱን ለመያዝ የተደረገውን ሴራ በቢታንያ ማርያም እግሩን በሽቱ እንደ ቀባችውና በጸጉሯም እንዳበሰችው የአስቆሮቱ ይሁዳ እንደ ሸጠው የአስቆሮቱ ይሁዳ እንደ ሸጠው ስለ መጀመሪያው የጌታ እራትና ጴጥሮስ እንደሚክደው አስቀድሞ ጌታ መተን በዩን በጌተ ሰማኒ ጌታችን ስለ ማዘኑ ይሁዳ አሳልፎ እንደ ሰጠው በካህናት አለቆች ኢየሱስ እንደ ተያዘ በቀያፋና በሸንጎ ፊት እንደ ተመረመረና የጴጥሮስንም ክህደት እንመለከታለን። አብይ መልእክቶቹ በዚህ በምዕራፍ ሀያ ስድስት ውስጥ የምንመለከታቸው ሰፋ ያሉ ዘርዘርም ያሉ ናቸው። ይህ ምዕራፍ ከማቴዎስ ወንጌል ምዕራፎች ሁሉ ረጅሙ ምዕራፍ ነው። በዮሐንስ ወንጌል ምዕራፍ 15 ምዕራፍ 16ና 17 የተጠቀሱት ታሪኮች በዚህ ምዕራፍ ውስጥ በአንድነት ተጠቃለው ተጠቅሰው እናገኛቸዋለን። በዚህ ምዕራፍ በቁጥር 30 እና በቁጥር 57 የታሪክ ልዩነትን እንመለከታለን። በአንድ ምዕራፍ ውስጥ ብዙ የተለያዩ ድርጊቶች እንዲሰፍሩ የተደረገው አንባቢው በፍጥነት የታሪኮቹን ተከታታይነት ማየት እንዲችል ታስቦ ሳይሆን አይቀርም። በዚህ ምዕራፍ ውስጥ የተጠቀሰው እያንዳንዱ ድርጊት ወደ መስቀሉ የሚያመለክት ነው። እያንዳንዱን እንቅስቃሴ በጥንቃቄ ብንመረምረው የሁኔታዎች ገዢና ተቆጣጣሪ የሆነው ጌታ ኢየሱስ እያንዳንዱ ነገር ከመስቀሉ ጋር በተያዘ ሁኔታ ይፈጸም ዘንድ እንደ ፈቀደ ልናስተውል እንችላለን። በዚህ ምዕራፍና በምዕራፍ 27 ልብ በሉ በምዕራፋ ስድስትና በምዕራፋ ሰባት የተፈጸሙ ድርጊቶች ሁሉ ከስድስት ወራት በፊት በቄሳሪያ ወደ ኢየሩሳሌም ለመሞት እንደሚሄድ በተናገረ ጊዜ የተነበያቸው ናቸው። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካናት አለቆች ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር የሚለውን ከማቴዎስ ምዕራፍ 16 ቁጥር 21 መመልከት ይቻላል። ጌታ ኢየሱስ በእግዚአብሔር ዕቅድ መሠረት ከአንድ ደረጃ ወደ ሌላ ደረጃ ይሄድ ነበረ። ሊፈጸም ያለው የሚፈጸም ዘንድ እንደሚገባው በአጽንኦት ይናገር ነበረ። ተስፋ የሌለው በሃይማኖት መሪዎችና በሮማ የፖለቲካ ባለሥልጣኖች መካከል አልፎ የተሰጠ ደካማ አልነበረም። ነገር ግን ስለ ሁላችን ኀጢአት ራሱን አሳልፎ በመስጠቱና በመዋረዱ ሁሉን እያጣ የተተወና የተጣለ መሰለ። በማቴዎስ ምዕራፍ 26 ቁጥር አንድ እንዲህ የሚልን ቃል እናገኛለን። ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ እንዲህ አላቸው ይላል። ከዚህ ክፍል ጀምረን ወደ ፊት የምንመለከተው ኢየሱስን ለመግደል የተደረገውን ዕቅድ ወይም ሴራ ነው። እነዚህን ቃሎች በፈጸመ ጊዜ የሚለው በደብረ ዘይት ተራራ ላይ ስለ መምጣቱ ምልክትና ስለ ዓለም መጨረሻ የሰጠው ረጅም ገለጻ ነው። በዚህ ትምህርቱ ለደቀ መዛሙርቱ ጥያቄ ሰፊ ማብራሪያ ሰጥቷል። ከቁጥር ሁለት እስከ አምስት ያለውን ተመልከቱ። ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ የካህናት አለቆች የሕዝብም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኰል ሊያስይዙት ሊገሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሣ በባል አይሁን አሉ። ጌታ ኢየሱስ በቁጥር ሁለት ለደቀ መዛሙርቱ እንደሚሞት ይነግራቸዋል። ስለ ሞቱ ሲነግራቸው ይህ ስንተኛ ጊዜ ነው ማለት ነው? ስድስተኛ ጊዜ ነው ከስድስት ወራት በፊት በቄሳርያ ስለ ሞቱ እርግጠኝነት ተናግሮ ነበረ። አሁን ግን የሚሞትበት ጊዜ ሰዓቱ እንደሆነ በግልጽ አስታወቀ። በፋሲካ ሰሞን ሊሞት እንዳለው አስታውቋቸዋል። ነገር ግን የሃይማኖት መሪዎች እርሱን የሚገሉበት ዕቅድ የተለየ ነበር። ቁጥር አምስትን እንመልከት። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል ምን አይሁናሉ? አይደረግ አይሁናሉ ይላል እነርሱ እንዲህ ቢሉም እንኳን ኢየሱስ ግን የሞተው በፋሲካ ሰሞን ነው። እዚህ ላይ ወገኖቼ አንድ ልንረዳው የሚገባ ነገር አለ። ኢየሱስ ክርስቶስ የሚሞትበትን ጊዜ የወሰኑት የሃይማኖት መሪዎች አልነበሩም። የሚሞትበትን ጊዜ የወሰነው እርሱ ራሱ ነው። በማቴዎስ ወንጌል በተደጋጋሚ ለመመልከት እንደ ሞከር ነው። ኢየሱስ ክርስቶስ ንጉሥ ነውና በራሱ ጉዳይ ላይ ሊወስንና ሊያዝ ፍጹም ሥልጣን አለው። በወቅቱም ከደረሰበት መከራና ከተሸከመው የሰው ልጆች አጢአት የተነሳ ደካማና ጎስቋላ መስሎ ቢታይም የወሳኝነት ሥልጣኑ ግን እንደተጠበቀ ነው። ጠላቶቹ የሆኑት አይሁድ ግን እርሱን እንዴት አድርጎ እንደሚያጠፉት የራሳቸው የሆነ ሴራ ቢዶልቱም በእነርሱ ሐሳብና እቅድ ሳይሆን በራሱ ጊዜና ውሳኔ ወደ መስቀል ሞት እንደ መጣ መረዳት እንችላለን። ጌታ ኢየሱስ ወደ መስቀሉ እየቀረበ በመጣ ጊዜ ንጉሥነቱ የበለጠ እየጎላ እየታየ ይመጣል። ከቁጥር ስድስት እስከ ሰባት ባለው ደግሞ ማርያም በቢታንያ ኢየሱስን በሽቱ ስለ መቀባቷ የሚያወሳውን እንመለከታለን ኢየሩሳሌም የጥላቻ ቦታ በምትባልበት ጊዜ ቢታንያ የፍቅር ቦታ ነበረች ልብ በሉ ወገኖቼ ኢየሩሳሌም የጥላቻ ቦታ በምትባልበት ወቅት ቢታንያ ደግሞ የፍቅር ቦታ ነበረች። ጌታ ኢየሱስ ከመሞቱ በፊት በቢታንያ ቆይታ አድርጎ ነበረ። ታሪኩ የተፈጸመው በለምጻሙ በስምዖን ቤት ነበር። በዚህ ክፍል ስምዖን ለምጻም ተብሎ ለምን ተጠቀሰ? ለምጽ ነበረውን? አዎን፣ አስቀድሞ ለምጻም ነበረ። በኋላ ግን ኢየሱስ ክርስቶስ ፈጽሞ ፈውሶታል። ለዚህ ነው ሳይሳቀቅ ከሰዎች ጋር በቤቱ ግብዣ ያደረገው። ይህ በጣም የሚያስገርም ሁኔታ ነው ወገኖቼ። የኢየሱስ ክርስቶስ ጠላቶች ዛሬም ማንነቱን አያውቁም። ኢየሱስ ክርስቶስን አንቋቸው የሚያቀርቡ ብዙ ሰዎች አሉ። ፈዋሽ የሆነውን ጌታ አፍቃሪና የሚያነባ የሚፈርድም መሆኑን አልተረዱም። አንዳንዶችም ኢየሱስ ክርስቶስንና ደቀ መዛሙርትን እንደ ኀጢአተኞች ይቈጥሯቸዋል። በአንዳንድ አገሮች በትምህርት ቤቶች የመጽሐፍ ቅዱስ ንባብና ጸሎት እንዳይደረግ ይከለከላል። በአንጻሩ ግን ልቅና ሥነ ምግባር የጎደላቸው ዘፈኖች፣ ፊልሞችና ጨዋታዎችና ድራማዎች ሲበረታቱ ይታያሉ። እነዚህን የመሳሰሉ ፕሮግራሞችን የሚያዘጋጁ ሰዎች ከመንፈሳዊ ነገር የራቁ፣ ጌታን የማያውቁ ናቸው። አንዳንዶቹ ደግሞ መንፈሳዊ ቃላቶችን ቢናገሩም ያልተቀደሱና እርኩስ ሐሳብ የሞላባቸው ሰዎች ናቸው። እኔና እናንተስ በቤታችን በትምህርት ቤታችን በምን አይነት ሁኔታ ለሌሎች ምሳሌ በመሆን በመመላለስ ላይ እንገኛለን? እግዚአብሔር ፍሬያማ የሆን ሰዎች እያደረገን ሰላሳና ስልሳ መቶ ደናደሩልን።